Yeah, yeah, America Adams, Radio Taveno. We want all Americans to succeed, but that can't happen in an environment of America American American American American American American American ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ናቸው። የአስተዳደራቸውን ፖሊሲዎች አስመልክቶ በትላንትና ምሽት ለመጀመሪያ ጊዜ ለሁለቱ የዩናይትድ ስቴትስ ምክር ቤቶች አባላት ካሰሙት ንግግር የተወሰደ ነው። ፕሬዝደንቱ፣ የኢሚግሬሽን ሕጋችንን ሊያከብሩ ይገባል። ከጦርነትና ከሽብር የሚሸሹትን የመርዳት ሞራላዊ ግዴታችንን ሳንተው አሜሪካንን ልንጠብቅና ልናስጠብቅ እንችላለን። በምክር ቤቶቹ የዲሞክራቶች ፓርቲ ተወካይ የኬንታኪው ገዢ ስቲቭ በሽር ናቸው። ሁለቱንም በዕለቱ አቢረስ እናሰማለን። ከዚህ የትራምፕ አስተዳደር የአፍሪቃ ፖሊሲው ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየነው ነገር የለም። ለትናንቱ የትራምፕ ንግግር ምላሽ ከሰጡት መሃል አንዱ በደቡብ አፍሪቃ የዓለም አቀፍ ጉዳይ ተቋም ባልደረባ ስቲቭ ግሩጅ ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮች ይዘናል። አድማጮች ጤና ይስጥልኝ፣ እንደምናመሻችሁ። የዛሬ የካቲት 22 2009 ዓ ም አስተናጋጆች አሉላ ከበደና አዳነች ፍስሃየንን ከአቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። መሐንዲሳችን ፓትሪክ ዲያ ነው። በቅድሚያ የሰዓቱን የዓለም ዜና በዩናይትድ ስቴትስ ምክር ቤት ፊት ቀርበው ትላንት ማታ የመጀመሪያ ንግግር ያደረጉት የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከስድስት ሳምንታት በፊት ቃለ መሐላ በፈጸሙበት ወቅት ካሰሙት ንግግር የተሻለ ብሩህ ተስፋ አንጸባርቀዋል። የዝቅተኛ አመለካከት ጊዜ አልፏል፣ የተራን ትርኩን ወቅት ወደ ኋላ እንተወ ብለዋል ፕሬዚዳንቱ በንግግራቸው። ይሁንና ፕሬዚዳንቱ በተለይም ጽንፈኛ እስላማዊ አሸባሪነት በሚሉት ላይ የጥብ አጠቃቀም መቀጠላቸው አልቀረም። በርካታ የዜና አውታሮች በገለጹት መሰረት የብሔራዊ ጸጥታ አማካሪ ሌትናንት ጄኔራል ኤችአር መክማስተር እና አንዳንድ ሌሎች የጽህፈት ቤታቸው አባላት እንዲህ አይነት አጠቃቀም እንዲያቆሙ መክረዋቸው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛው ቡድንን ከምድረገጽ ለማጥፋት በሙስሊሙ ዓለም ካሉት ጨምሮ ከአጋሮቻችን ጋር እንሰራለን ብለዋል ትራምፕ። ፕሬዚዳንቱ አያይዘውም የሀገሪቱን መሰረተ ልማት መልሶ ለመገንባት የአንድ ትሪሊዮን ዶላር ወጪ እንዲመደብ ወታደራዊ በጀት ታይቶ በማይታወቅ መልክ ከፍ እንዲል የሀገሪቱ ምክር ቤት እንዲያጸድቅ እንደሚጠይቁ ገልጸዋል። የሀገሪቱ የውጭ ጉዳይ ሚኒስቴር ባጀት በ38 ከመቶ ይቀንሳል በሚባልበት በአሁኑ ወቅት የህግ መወሰኛ ምክር ቤት የብዙሃኑ መሪ ሚች ማክኮኔል በዚህ እንደማይስማሙ ገልጸው ምክር ቤቱ እንደማያጸድቀው ጠቁመዋል። ሪፑብሊካዊ ሴኔተር ኦባማ ኬር የሚል ቅጽል የተሰጠውን የጤና ምድህን ህግ መሻርን በሚመለከትም ፓርቲያቸው ገና ስምምነት ላይ እንዳልደረሰ አስገንዝበዋል። የዩናይት ስቴትስ ምክር ቤት አባላት ፕሬዚዳንቱ ሁለቱ የአገሪቱ ምክር ቤት አባላት በተገኙበት ያሰሙት ንግግር የተከታተሉት በተለያዩ ቦታ መሆኑ ተመለከተ። አንዳንዶች በሕግ መምሪያው ምክር ቤት ክፍል ውስጥ፣ አንዳንዶቹ በቴሌቪዥን ሌሎች ደግሞ ላስ ቬጋስ ከተማ ውስጥ በህብረት ሆነው ነው የተከታተሉት። አንዳንዶቹ ለሀገሪቱ ቀስቃሽ የሆነ ራእይ አሳይተዋል፣ ከሁሉም በላይ አሜሪካን ማስቀደም የሚለውንም አንጸባርቀዋል ይላሉ። ሌሎቹ ደግሞ ፕሬዚዳንቱ የገቡትን ቃል እንደሚፈጽሙ ገና ማሳየት ይኖርባቸዋል ነው ያሉት። እንዴት እውን እንደሚያደርጓቸው የሚያሳይ ተጨባጭ እቅድም አላሳዩም ሲሉ ተችተዋል። ዲሞክራቱ የምክር ቤት አባል ሩበን ኪወን ትራምፕ የስራ እድል ለመፍጠር የአገሪቱን የኢሚግሬሽን ስርዓት ለማስተካከልና የጤና ጥበቃ አሰራርን ለማሻሻል እቅድ ለማድረግ ወይንም ለማቅረብ አለመቻላቸው አሳዝኖኛል ሲሉ ተችተዋል። የቀድሞ የኬንታኪ አስተዳዳሪ ስቲቭ ቤሽር ፕሬዚደንት ዶናልድ ትራምፕ የተቸገሩትን ሰዎች ለመርዳት የገቡትን ቃል አልተገበሩም ይላሉ ለብሔራዊ ደህንነት ያላቸው ቁርጠኝነትም እየተፈተነ ነው ብለዋል። በሽር ይህን ያሉት ትራምፕ ትናንት ማታ ላደረጉት ንግግር በዘልማድ የሚደረገውን የዲሞክራቶች ምላሽ ለመስጠት ነው። ፕሬዚደንት ትራምፕ ወዳጆችን ያልሆነችው ሩሲያ በብሔራዊ የጸጥታ ደህንነታችን ላይ የምትደቅነውን ከባድ አደጋ ችላ ብለዋል። ባለንበት አደገኛ ዓለም ከኛ ጋር ጎን ለጎን ሆነው የተዋጉትን ወዳጆቻችንን ግን እያራቁናቸው ሲሉ በሽር አሳስበዋል። በሸራ አያይዘውም የትራምፕ የጸጥታ ደህንነት አያያዝ የዩናይትድ ስቴትስ ደህንነት የባሰ እንዳያስተማምን ያደርጋል። በስደተኞችና በመጤዎችም ላይ ጦርነት ከፍተዋል በማለት አስገንዝበዋል። ፕሬዚዳንቱ የኢሚግሬሽን ሕጎችን ማስከበር ይኖርባቸዋል። ይሁንና ከጦርነትና ከሽብር የሚሸሹትን ሰዎች የመርዳት ሞራላዊ ግዴታችንን ሳንተው፣ ቤተሰቦችን ሳንነጣጥል፣ ወታደራዊ ኃይላችን በውጭ ሀገራት አላስፈላጊ ጦርነት ውስጥ እንዲገባ ሳናደርግ አሜሪካን መጠበቅ እንችላለን ብለዋል። ስቲቭ ቤሸር ፕሬዚዳንት ትራምፕ ወደ ዩናይት ስቴትስ የሚደረጉ ጉዞዎችን የሚገድበውን አዲስ የመንግስታዊ ትዕዛዝ አሻሽለው ካወጡ ከጥቂት ቀናት በኋላም በፊት ያወጡትን የጉዞ እገዳ መከላከል እንደሚቀጥሉ ምክትል ፕሬዚዳንት ማይክ ፔንስ ዛሬ ተናገሩ። በኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የድምፅ ማስረጃ ሲዲ ዛሬም ሊሰማ አልቻለም። ፍርድ ቤቱ በመዝገቡ ላይ ብይን ለመስጠት ቀጠሮ ቆርጧል። ሌሎች ትዕዛዞችንም ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። በአቶ በቀለ ገርባ ላይ አቃቤ ሕግ በማስረጃነት ያስያዘው የድምጽ ከምስል ሲዲ ከዚህ በቀደመው ቀጠሮ በቴክኒክ ችግር ምክንያት ለሁለተኛ ጊዜ ሳይታይ ሳይደመጥ ቀርቷል። በዛሬው ቀጠሮ አቃቤ ሕግ ሌላ ቅጂ ለማምጣት እንደሚሞክር ገልጾ የነበረ ሲሆን ማቅረብ ባለመቻሉ ይህ ማስረጃ እንደሌለት አልፏል። ፍርድ ቤቱም አቃቤ ሕግ እስከዛሬ በተከሳሾቹ በእናቱ ጉርሜሳ አያኖ ላይ ባሰማቸው የሰው ምስክሮች ባቀረባቸው ሰነዶችና የድምፅ ከምስል ማስረጃዎች መሠረት በመዝገቡ ላይ ብይን ለመስጠት ለመጋቢት 20 ቀን 2009 ዓ ም ቀጠሮ ቆርጧል በእንግሊዝኛና በኦሮምኛ ቋንቋዎች የቀረቡ ሰነዶችና ሌሎች ማስረጃዎችም ብይኑ ከሚሰጥበት ዕለት ስድስት ቀናት ቀደም ብሎ ተተርጎመው ከመዝገቡ እንዲያያዙ ፍርድ ቤት አዟል የተከሳሽ ጠበቆችም አቃቤ ሕግ ባቀረባቸው የሰነድ ማስረጃዎች አስተያየት ለመስጠት ከፈለጉ ይህኑ አጠናቀው በጽሁፍ ብይኑ ከሚሰማበት ስድስት ቀናት በፊት እንዲያስገቡ አዟል። አቃቢ ሕግ ሚያዚያ 14 ቀን 2008 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ባቀረቡ ማመልከቻ በኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላት አቶ ግርሜስ አያኖ፣ አቶ ረጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሀበለስ ሰዎች ላይ ድርጅታቸውን እንደ ሽፋን በመጠቀም የሰው ህይወት ከማጥፋት ጀምሮ በመቶ ሚሊዮኖች ብር የሚገመት ንብረት በማውደም የተለያዩ ድርጊቶች ፈጽመዋል ሲል በሽብር ወንጀል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ መቆየታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሞዛምቢክ ውስጥ ናምፑላ ያለ ፖሊስ ኃይል ሜኮንትራ በተባለ ወረዳ ላይ 36 ኢትዮጵያውያንን ለረዥም ጊዜ ካለ ህጋዊ የመኖሪያ ሰነድ ተደብቀው ይኖሩበት የነበረ ቤት ካለው እንዳገኘ ያስታወቀ የዚምባብዌ ፖሊስ ኃይል ቃል አቀባይ ዘካሪያስ ናኩቴ ባለፈው ሰኞ ስለ ጉዳዩ የተናገሩት ጋዜጣዊ ጉባኤ ላይ ነው። ኢትዮጵያውያኑ መጤዎች በፖሊስ ቁጥጥር ስር መሆናቸውን ቃል አቀባዩ ገልጠው በአገሪቱ የኖሩት ህገ ወጥ በሆነ መንገድ በመሆኑ ወደ ሀገራቸውን እንዲመለሱም ይደረጋል ብለዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዳነች ፍስሐየን ፕሮግራሙን በ19፣ በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናቀርባለን። ክፍፍል የሚታይባት ዩናይትድ ስቴትስ አሜሪካዊ የተሃድሶ መንፈስ እንድትይዝ ፕሬዚዳንት ዶናልድ ትራምፕ አሳስበው። ፕሬዚዳንቱ ትላንት ማታ የሁለቱን ምክር ቤቶች አባላት የሚገኙበት ምክር ቤቱ ባሰሙት ንግግር የአገሪቱ ምጣኔ ሀብት ይዞታ እንዲያንሰራራ፣ ድንበሮች እንዲጠበቁ፣ ወታደራዊ በጀት እንዲያድግና አጠቃላይ የጤና ጥበቃ እንዲጠናከር ያላቸውን ምኞት ገልጸዋል። ፕሬዚዳንቱ ለመጀመሪያ ጊዜ ለምክር ቤቱ አባሎች ያሰሙትን ንግግር የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም ሜሎን ከዋሽንግተን ያጠናቀረውን አዲሱ አበበ ያቀርበዋል። የተከበሩ አፈ ጉባኤ፣ እነሆ የዩናይትድ ስቴትስ ፕሬዚደንት። ከሪፐብሊካኖች ሞቅ ደመቅ ያለ፣ ከዲሞክራቶቹ ደግሞ አክብሮት የተመላው አቀባበል ነበር የተደረገላቸው። ወዲያው በምርጫ ዘመቻው ወቅት የዩናይትድ ስቴትስን ድንበር ለማስጠበቅ የገቡትን ቃል ጨምሮ በፖሊሲያቸው ቅድሚያ የሚሰጧቸውን ጉዳዮች ተንትነው አቀረቡ። ፕሬዚዳንት ዶናልድ ትራምፕ፣ አሜሪካዊ ሁሉ ስኬታማ ሕይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። ድንበሮቻችንን በማስከበር ሕግና ሥርዓት እንዲሰፍን ማድረግ ይኖርብናል። በዚህ ምክንያትም በደቡባዊ ድንበሮቻችን በኩል ትልቅ በጣም ትልቅ ግድግዳ በቅርቡ እንገነባለን። በፕሬዝደንት ትራምፕ አገላለጥ መሠረት የያዙት አጀንዳ ወይም እቅድ የአሜሪካ ታላቅነት የሚገለጥበት አዲስ ምዕራፍ ነው። ይህም የቀረጥ ክፍያ ለውጥን ለአሜሪካውያን ሰራተኞች የተሻሻለ የንግድ ስምምነትንና ኦባማ ኬር የሚባለውን የፕሬዚዳንት ኦባማን የጤና ጥበቃ ሕግ በሌላ መተካትን ያጠቃልላል። አሜሪካን ከሽብርተኛነት ለመከላከልና ለመጠበቅ ቃል የገቡት ፕሬዚዳንት ትራምፕ ከተቀረው ዓለም ጋር ደግሞ ቀጥተኛ መደራደር የሌለበትና ትርጉም ያለው ግንኙነት እንደሚመሰርቱ ገልጠዋል። አሜሪካ ስ ዊሊንግ ቱ ፋይንድ ኒው ፍሬንድስ ንድ ቱ ፎርጅ ኒው ፓርትነርሺፕስ አሜሪካ የጋራ ፍላጎት እስከተስተናገደበት ድረስ አዲስ ወዳጅነት ለመፍጠርም ሆነ አዳዲስ ወዳጆችን ለማፍራት ፈቃደኛ ነች። ከጦርነትና ከዐመፅ በቀር ወዳጅነትንና ሰላምን እንሻለን። ፕሬዚዳንቱ በትናንት ማታ ንግግራቸው እንደ አውሮፓ አቆጣጠር ባለፈው ጥር ወር የመን ውስጥ የሚገኘው የአልቃይዳው ምሽግ በተወረረበት ወይም በተደረመሰበት ወቅት የተሰዋውን ልዩ የባህር ኃይል ኮማንዶ አባል ሪያን ኦውንስን በአዳራሹ ሰግነት ላይ የነበረችው ባለቤቱ ካሪን በተገኘችበት ልዩ ምስጋናና ክብር ሰጥተውታል። ጠቅላላ አባላቱም ከመቀመጫዎቻቸው በመነሳት እጅግ ከፍተኛ አክብሮት ቸረውታል። ሪያን ህልፈቱም፣ ኑሮውም የጀግንነት የተዋጊነት ነው። የአገሩን ሕልውና ለማስጠበቅ ከሽብርተኛነት ጋር ሲፋለም ነው የወደቀው ብለዋል ትራምፕ ፕሬዚዳንት ትራምፕ በምርጫ ዘመቻው ወቅት የነበረው የመከፋፈል መንፈስ እንዲያበቃና አሜሪካውያን ወደ አንድነት እንዲመጡም ጥሪ አቅርበዋል። ከዚያ ባነሰ ሁኔታ የምናስብበት ወቅት አብቅቷል ያሉት ፕሬዚዳንት ትራምፕ ከፍ ያለውን ዋጋ ልንሰጠው የሚገባው ወቅት ደግሞ ከፊታችን ተደቅነዋል ብለዋል። በልባችን የሰነቅነውንና ተስፋ ያደረግነውን ራዕይ ወደ ተግባር መቀየሪያ ጊዜውም አሁን እንደሆነ ትራምፕ በአጽንኦት ተናግረዋል። የቀድሞው የኬንተኪ ገዢ ስቲቭ ቤሽየር ናቸው በዲሞክራቶቹ በኩል መልስ የሰጡት። ፕሬዝዳንት ዶናልድ ትራምፕ ኦባማ ኬር የተሰኘውን የጤና ጥበቃ ፕሮግራም ለመለወጥ መወሰናቸውንና በኢሚግሬሽን ላይ ያቀዱትን ገደብ እኒሁ የኬንታኪው ገዢ ተቃውመውታል። ፕሬዝደንቱ የኢሚግሬሽን ሕጋችንን ሊያከብሩ ይገባል፣ ይችላሉም። ከመሮዋችን ሳንወጣ ከጦርነትና ከሽብር የሚሸሹትን የመርዳት ሞራላዊ ግዴታችንን ሳንተው የቤተሰብን አንድነት ሳናፋልስ፣ በውጭ አገር ውጊያ ላይ የሚገኙ ሴቶችና ወንዶች የጦር ኃይሎች አባሎቻችንን ያላስፈላጊ በሆነ መልኩ ሳናዳክም አሜሪካንን ልንጠብቅና ልናስጠብቅ እንችላለን እኮ። አሁን ሚስተር ትራምፕና የኮንግሬስ አባላት በጋራ በመሆን የፕሬዝዳንቱን ራዕይ፣ ፍላጎትና ዕቅድ ለማሳካት በጋራ በሚንቀሳቀሱበት ጊዜ ከባዱና ወሳኙ ሥራ ተጀመረ ማለት ነው። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። የዓለም መሪዎች ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት ለሁለቱ የዩናይት ስቴትስ ምክር ቤቶች ለመጀመሪያ ጊዜ ያሰሙትን ንግግር እያጤኑ መሆናቸው ተገለጠ። የዩናይት ስቴትሱ ፕሬዚዳንት ለአሜሪካ ለኔቶ ስላላት ቁርጠኝነትና በዓለም አቀፍ ደረጃም አዲስ የንግድ ልውውጥ አሰራር የማስታወቅ እቅድ ስለመኖሩ ተናግረዋል። ሄንሪ ሬጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። የዶናልድ ትራምፕ ንግግር ያነጣጠረው ምናልባት ለአሜሪካ ሕዝብ ሳይሆን አልቀረም። ምክንያቱም ደግመው ደጋግመው አሜሪካ ትቅደም ሲሉ ቃል ገብተዋል። ይህ የትላንቱ ንግግራቸው ግን የአሜሪካን ብቻ ሳይሆን የመላውን ዓለም ትኩረት ስቧል። ብዙ ሚሊዮን ሕዝብ በቴሌቪዥን ተከታትሎታል። ኢትስ አሜሪካን እጅግ አስፈላጊ የሆነውን የጸጥታ ጥበቃ ፍላጎት በዓለም ዙሪያ ካሉ ሸሪኮቻችን ጋር የምንጋራው የአሜሪካን አመራር መሰረት በማድረግ ነው። በሁለቱ የዓለም ጦርነቶች ማለትም ፋሽዝምንና ኮሚኒዝምን ድል የነሳውን ቀዝቃዛውን ጦርነት በኅብረት ካበቃም በኋላ የተመሰረተውን ኔቶ አጠንክረን እንደግፋለን። ሸሪኮቻችን ግን የገንዘብ መዋጮን በተመለከተ ድርሻቸውን የመክፈል ኃላፊነታቸውን መወጣት አለባቸው። ይህ ሞቅ ያለ ስሜት የተንጸባረቀበት የፕሬዝደንት ዶናልድ ትራምፕ ንግግር በብዙዎች ዘንድ ጥሩ አቀባበል አግኝቷል ይላሉ አያን ቦንድ። ለቪኦኤ በስካይፕ አማካይነት ይህን አስተያየት የሰጡት አያን ቦንድ ዋና ቢሮውን በለንደን ያደረገው የአውሮፓውያን የለውጥ ማዕከል ባልደረባ ናቸው ስ ኔቶ ጊዜው ፍጹም ያለፈበት ድርጅት ነው የሚለውን አባባል አልደገሙትም። ይልቅስ ጠቃሚነቱን ነው አጉልተው የተናገሩት። ከንግግራቸው ስር ግን አሁንም የኔቶ አባል አገሮች መዋጯቸውን መክፈል እንዳለባቸው ሲያስገነዝቡ፣ አሜሪካ የምትሰጠውን አገልግሎት የዘብ ጥበቃ አስመስለውታል። ፕሬዚደንት ትራምፕ ወደ ሀገር ውስጥ ጉዳይ ተመልሰው ሲናገሩ በዩናይትድ ስቴትስ ታሪክ ግዙፉ ነው የተባለውን የብሔራዊ መከላከያ በጀት እንደሚያሳድጉ ቃል ገብተዋል። ዩናይትድ ስቴትስ ለውጭ አገሮች የምትሰጠውን የልማት እርዳታና የውጭ ጉዳይ መሥሪያ ቤቱን በጀት ቆርጣ ለወታደራዊ ተግባር ይህን ያህል ግዙፍ ጭማሪ ማድረጓ ስህተት መሆኑን ብዙ ሪፐብሊካውያን የነገሯቸው ይመስለኛል ሲሉም አያን ቦንድ አስረድተዋል። ዩናይትድ ስቴትስ በውጭ አገሮች የሚኖራትን እንቅስቃሴ ውሱን ማድረግ በዓለም በምጣኔ ሀብት በሁለተኛ ደረጃ ላይ ለምትገኘው ለቻይና ጥሩ ዕድል ይፈጥራል ሲሉ ደግሞ ዴቪድ ኬሊ ያብራራሉ። ኬሊ መሠረቱን ቤጂንግ ያደረገው በቻይና ፖሊሲ ላይ ጥናት የሚያደርገው ቡድን ዳይሬክተር ናቸው። ዓለም አቀፉ የንግድ ስምምነት አሜሪካን አልጠቀመም ሲሉ ፕሬዚደንት ትራምፕ ትላንት ማታ በንግግራቸው የጠቀሷት ብቸኛ ሀገርም ቻይና ናት። ቻይና እንደ አውሮፓ አቆጣጠር በሁለት ሺህ አንድ ዓ ም የዓለም የንግድ ድርጅትን ከተቀላቀለች ወዲህ ስልሳ ሺህ ፋብሪካዎችን አጥተናል። በሌላ በኩል ደግሞ ትራምፕ በትላንቱ ንግግራቸው ወቅት አብዛኞቹ የእስልምና እምነት ተከታይ ከሆኑ ሀገሮች በሚመጡ ፍልሰተኞች ላይ ስላወጡት የጉዞ እገዳ በቀጥታ አላነሱም። እስላማዊ መንግሥት ነኝ የሚለውን አሸባሪ ቡድን አጠፋለሁ ሲሉ ከመዛታቸው ባለፈም በኦባማ አስተዳደር ወቅት ትኩረት ተሰጥቶት ስለቆየው አፍሪካ ያነሱት ነገር የለም። ስቲቭ ግሩዝ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ባልደረባ ያስረዳሉ። ከዚህ የትራምፕ አስተዳደር የአፍሪካ ፖሊሲው ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየኑ ነገር የለም። እስካሁን በውጭ ጉዳይ መስሪያ ቤት ውስጥ ረዳት ሚኒስትር የሚሆኑት ሰው አልተሾሙም። የብዙ የአፍሪካ አገሮች አምባሳደሮች ቦታ ገና አልተሞላም። ከእነዚህ አገሮች አንዷ ደቡብ አፍሪካ ነች። የትላንት ምሽቱ የፕሬዝደንት ትራምፕ ንግግር በአብላጫው ተቀባይነት አግኝተዋል ይባል እንጂ ታዲያ ብዙ ያለመሪዎች ግን አሜሪካን ታላቅ ስለ ማድረግ ከፕሬዝደንቱ ተጨማሪ ፖሊሲ ማብራሪያዎችን ይጠብቃሉ ሲሉ ተንታኞች ይናገራሉ። አናንያ ሶሪና ኤልያስ ገብሩ የተባሉ ሁለት ጋዜጠኞችና የኢንተርኔት አምደኞች ክስ ሳይመሰረትባቸውና የታሰሩበትን ምክንያት በይፋ ሳይነገራቸው ከሶስት ወር በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምፅ ሬዲዮ ገለጹ። ወጣቶቹ በጽሁፍ ሀሳባቸውን ከመግለጽ ውጭ የሰሩት ወንጀል የለም ብለዋል ቤተሰቦቻቸው። መንግስት በበኩሉ የታሰሩ ካሉ ወይም ሙያው የሚጠይቀውን የጋዜጠኝነት ስነ ምግባር ባለማክበራቸው ወይም ደግሞ ጋዜጠኞች ባለመሆናቸው ነው ብሏል። የጋዜጠኞች ደህንነት ተሟጋች ሲፒጄ ጋዜጠኞችና የኢንተርኔት ድረገጽ ጸሐፊዎች የታሰሩት ስለ ጻፉ ብቻ ነው፣ በአስቸኳይ ሊፈቱ ይገባል ማለቱ ይታወሳል። ጽዮን ግርማ ዝርዝሩን ይዛለች። የጋዜጠኛ አናኒያ ሶሪ ባለቤት ወይዘሮ ቤዛዊት ኃይለ ጎርጊስ ባለቤቷና የሶስት ዓመት ተኩል ሴት ልጇ አባት ተይዞ ከታሰረ ሶስት ወር እንዳለፈው ትናገራለች። ባለቤቷ በተለያዩ መጽሔትና ጋዜጦች ላይ መጻፉን በድረ ገጾች እና በፌስቡክ ገጹ ላይ ሀሳቡን ማንጸባረቁንና በየትኛው ሚዲያ ላይ ሀሳቡን በነጻነት ሲገልጽ ከመመልከቷ ውጪ ሌላ የሰራው ወንጀል እንደሌለ ትናገራለች። ህዳር ስምንት ቀን 2009 ዓ.ም ወደ አሜሪካ ኤምባሲ ለስብሰባ በመሄድ ላይ ያለ ከመንገድ ላይ ተይዞ መታሰሩን ከማወቅ ውጭ ሌላ ምንም የምታውቀው ነገር እንደሌለም ትገልጻለች። ምንም ነገር አናውቅም፣ በምን ተጠርጥሮም እንደሆነ እስር ቤት ብቻ ነው ያለው። አሁን ወደ ህግ ፊትም ቀርበ ቻርጁም የተነገረው ነገር የለምና ይሄ ይሄ ሰው እንግዲህ ከጋዜጠኝነቱ በስተጀርባ ባለቤት ነው፣ የልጅ አባት ነው። የእሱ ቤት አለመኖር በጣም የሚጎዳው ነገር አለና ይጎዳለች፣ ወንድሙ ይጎዳል፣ እህቶቹ ይጎዳሉ። እና የእሱ ከቤት ውስጥ መታጣቱ ለእነሱ እንደ ዞር ማድረግ መስሎ ቢታይም ለእኛ ደግሞ እጦት ነው። አናንያ ሶሪ በታሰረበት ቀን እንዲሁ በተለያዩ ጋዜጦችና መጽሔቶች ላይ ከሪፖርተርነት እስከ አዘጋጅነት በመስራት የሚታወቀው ጋዜጠኛ ኤልያስ ገብሩም አብሮ እንደታሰረ ቤተሰቦቹ ይናገራሉ። በተጨማሪም ከዚህ ቀደም ከነ ሀብታሙ አያሌው ጋር በእስር የነበረው የአንድነት ፓርቲ አባል ዳንኤል ሽበሽም አብሮ ታስሯል። ጋዜጠኞቹ አሁን ስለሚገኙበት ሁኔታ በቅርብ እንደሚከታተል የገለጽልን የቅርብ ወዳጅ ነኝ ያለ አንድ ግለሰብ ለአሜሪካ ድምጽ አስረድቷል። መጀመሪያ ገርጂ ፖሊስ ጣቢያ ነበሩ። ከዛ ደግሞ ከሶስት ቀን በኋላ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ያመጧቸው አሁን ደግሞ ካሉበት ፖሊስ ጣቢያ የመብት ጥያቄ አንስተው ነበረ። ያነሱት ምንድን ነው? እስካሁን ድረስ ከሶስት ወር በላይ ታስረናል። ስለዚህ ካሰርንበት ምክንያትን አላወቅንም። ኮማንድ ፖስት ምስል ስም ካለ ይምጣና ያናግረን። ከእኛ በኋላ መጣው ሰው ዙሩ ሁለት ዙር እየሄዱ ስልጠና ይመጣሉ። እኛ ግን ቁጭ ብለናል። ክስም ከሆነ ክስም መስርቱብን ብለ ጠይቋቸው ነበር። ያንን ምላሽ በሚጠብቁበት ሰዓት ነው እንግዲህ ማታ ላይ መጥተው እነሱ እንዳለ በታስነዋቸዋል። አንደኛ ነው ሶሪያ አሁን ያለበት ከአሳንቲስ ስድስተኛ ፖሊስ ጣቢያ የሚባለው ነው ያለው፣ እዛ በስል ይገኛል። ከዛ በቀጠል ግን ኤልያስ ገብሩ ደግሞ ፖፕላሪ ፖሊስ ጣቢያ ነው የታሰሩ፣ የጨርቆስ አካባቢ ነው ይሄ የሚገኘው። ሶስተኛው ግን ያለው አቶ ዳንኤል ሽበሺ ቄራ አካባቢ መስጊዱ አተገቢ ያለ የጊዜያዊ ፖሊስ ጣቢያ ነው የሚለው ነው። የጋዜጠኛ ኤልያስ ገብሩ እህት ሰላማዊት ገብሩ የምትኖረው ከአዲስ አበባ ወጣ ብላ በምትገኘው ሆለታ ከተማ ነው። ወንድሟ ከመታሰሩ ውጪ ስለታሰረበት ምክንያት ሳታውቅ ከሶስት ወር በላይ እንዳለፈ ትገልጻለች። መረጃ የለም ማለት ጋዜጠኛ መሆኑንና ያመነበትን ነገር እንደሚሰራ ብቻ ነው እንጂ የምናውቀው ሌላ ነገር፣ የሰራ ወንጀልም የለም፣ የጻፈው ጭንፍም የለም፣ ምንም የምናውቀው የለም። ከካፌ እንዲያዙት ብቻ ነው የምናውቀው ማታ ላይ ማለት ነው አንድ ሰዓት አካባቢ፣ ህዳር ስምንት ነው ያስገቡት እስር ቤት ማለት ነው። ሄደን ከመጠየቅና ቀለብ ከማድረስ በስተቀረ የሚጠየቅም አካል ጠፋ። የሚሉትም ነገር የለም ምንም ነገር የለም። በቃ እንደዚህ ዝም የተባለ ነገር ነው። እኛ ክፍለ ሀገር ነው ያለንን ከአዲስ አበባ አርባ አራት ኪሎ ሜትር ሁለት ነው። በትራንስፖርት ሁለት ሰዓት ያስኬዳል። መሄጃ ብቻ ማለት ነው። መመለሻም ሁለት ሰዓት ስለዚህ እና አሁን እኔም ስራ ላይ ነው የማሳልፈው፣ እናቴም ስራ ላይ ነው የምታሳልፈው። አባቴ እንኳን እቤት ነው ያው ትንሽ አቅምም ከበድ ህመምተኛም ስለሆነ በሳምንት ነው ብቶሻል ሄደን ልናየው የምንችለው። በየቀኑ እንኳን ሄደንም ቀለብም አናደርስለትም መጠየቀውን ሄደንም ማግኘት አንችልም። ወደ እግዚአብሔር ከመጪውና ከማልቀስ በስተቀር ሌላ አማራጭ የለንም። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር። ከሕግ ውጭ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም አንዳንድ ጊዜ ስህተቶች ሊፈጠሩ ይችላሉ። ያንን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። የጋዜጠኛ አናንያ ሶሪ ባለቤት በበኩሏ አናንያ ከጋዜጠኝነት ውጪ ሌላ ሙያ የለውም ትላለች። ጽፏልም፣ ዘልፏልም፣ ስህተት ሰርቷልም ከተባለ እኮ እድል አግኝቶ መጠየቅ ነበረበት። እንዲሁ እስር ቤት ያለ ምክንያት ማስቀመጥ ምን ይባላል? ስትል ትጠይቃለች። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሞቲጋ ከሳምንት በፊት ጋዜጠኞችን በተመለከተ መንግስት ሰዎች ስለ ጻፉ ብቻ አይታሰሩም በሚል የሰጠውን መግለጫ በተመለከተ ተጠይቀው ይህን ምላሽ ሰጥተው ነበር። ኢትዮጵያ ጀልስ ዳዘንስ ኦፍ ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር፤ ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ስራ ነው ብሎ መናገር ከእውነት የራቀ ተግባር ነው። የጋዜጠኞች መብት ተሟጋቹ ሲፒጄ የዚህ ዓመት ሪፖርት መሰረት ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ አፋኝ አገር በመባል በሶስተኛ ደረጃ ላይ ትገኛለች ብሏል። አሉላ፣ አሁን እንግዲህ የሙዚቃ ክፍለ ጊዜ ነው። ምን ሙዚቃ መረጥክልን? አዳንች ልክ ነው፣ የሙዚቃ ሰዓት ነው። ትንሽ ፋታ እንወስድና ወደ ቀሩት ዘገባዎች እና ቅንብሮች እናልፋለን። ለምሽቱ የተመረጠው ጽጌረዳ የተሰኘው ስልት ነው። ጽጌረዳ ብዙዎች ተጫውተውታል። ታዲያ የምሽቱን የሚጫወትልን ድምፃዊው ሸዋንዳኝ ነው።

ስጌረ ጌሬዳ ሸዋ ዳኝ እንዳቀነቀነው ነበር የሰማ ነው። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ያመለክታል። የሰዓቱን ርዕሰ ዜና ከዳነች ፍሳዬ ደቡብ ሱዳን ውስጥ 28 የሰብአዊ ረድኤት ሰራተኞች በጸጥታ ስጋት ምክንያት ከማየንዲት ለማውጣት ተገደዋል። በደቡብ ሱዳን ዩኒቲ ክፍለ ሀገር ውስጥ ረሃብ ገብቶባቸዋል ከተባሉት ሁለት ወረዳዎች አንዱ ማየንዲት ነው። ረሃብ መግባቱን የተናገሩት የተባበሩት መንግስታት ድርጅት የረድኤት አገልግሎቶችና የሀገሪቱ መንግስት ናቸው። በአሜሪካ ድምፅ በደቡብ ሱዳን ያለ የሚያተኩር ፕሮግራም ዘጋቢ ዩኒቲ ክፍለ ሀገር ውስጥ ሌላው በረሃብ የተጎዳውን ሊር ወረዳን ጎብኝቷል። ካለፉት ሶስት ዓመታት ወዲህ ውሃ ላይ የሚበቅሉ እጽዋትንና የበረሃ ፍራፍሬዎችን እየተመገቡ እንደ ዘለቁ የነገሩት ሲቪሎችን አይቷል። የምንደር ነዋሪዎች ወታደራዊ ጥቃቶች ስለሚሰነዘሩ አርሰው ለመኖር እንዳልቻሉም በጫካና አዘቅቶች ውስጥ ለመኖር እንደተገደዱ ገልጸዋል። የተባበሩት መንግስታት ድርጅት ባለሥልጣናት በተናገሩት መሰረት ድርቁ ሰው ሰራሽ ነው። የኢኮኖሚ መደርመስና የእርስ በርስ ጦርነት ያስከተለው ነው። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀ የነን። አሁን ወደ ሱዳን ስደተኞች ጉዳይ እንሄዳለን። የሱዳን ዋና ከተማ ካርቱም ውስጥ የሚበዙት ኢትዮጵያውያንና ጥቂት ኤርትራውያን ያሉባቸው ቁጥራቸው ቢያንስ ስድሳ አምስት ጥገኝነት ጠያቂዎች ታስረው ጀርባቸውንና እግራቸውን አርባ ጅራፍ መገረፋቸውንና ከመካከላቸው አርባ የሚሆኑት ወዲያውኑ ከአገር መባረራቸውን ደ ጋርዲያን ጋዜጣ ጠበቆችን ጠቅሶ ዘግቧል። ከፍተኛ የገንዘብ መቀጮም ተሰጥቷቸዋል። ይህን ተከትሎም የአውሮፓ ኅብረት ጉዳይን እንዲመረምር በአውሮፓ ፓርላማ አባላት ጥሪ ቀርቧል። የሱዳን መንግስት እንዲህ ያለውን ጥቃት የሚያደርሰው የአውሮፓ ኅብረት የፍልሰተኞችን መጉረፍ ለመገደብ የሚሰጠው እርዳታ የልብ ልብ ሰጥቶት ነው በማለት ጉዳዩን የሚከታተሉ ተሟጓቾች ያስጠነቅቃሉ። ይህን ዘገባና ካርቱም የሚኖሩ ኢትዮጵያውያንን አነጋግራ ቆንጅታየ ዘገባ አዘጋጅታለች። የሱዳን መንግስት ለመታወቂያ መውጫ የሚጠይቀው ክፍያ እጅግ በጣም ከፍ ብሏልና አነጋግሩልን በማለት በብዙ መቶች የተቆጠሩ ኢትዮጵያውያን ካርቱም በሚገኘው የኢትዮጵያ ኤምባሲ ደጃፍ ሰልፍ አድርገዋል። ከካርቱም ባነጋገርናቸው ኢትዮጵያውያን መሰረት የኢትዮጵያ ኤምባሲ ብሶታችሁን በተመለከተ ከሱዳን ባለስልጣናት ጋር ተነጋግረን መልስ እናመጣለን ያሉበትን ቀን ቃል አልጠበቁም ብለው ድምፃቸውን ለማሰማት ነው ወደ ኤምባሲው የሄዱት። ኤምባሲ ባለስልጣናት ወጥተው ያነጋግሩን አለያም አስገቡን በሚል ከጥበቃ አባላት ጋር አስገቡን አትገቡም፣ ጭቅጭቅ መሀል የሱዳን መንግስት የጸጥታ ኃይሎች ደርሰው ተሰላፊውን ደበደቡ፣ 65 የሚሆኑትን አሰሩ፣ ወደ 35 የሚሆኑትን ደግሞ ወደ ኢትዮጵያ መልሰዋቸዋል ብለዋል። ይህ ድንገት የአውሮፓ ኮሚሽን ለፍልሰት ችግር መላ ከመፈለግ በተያያዘ ለሱዳን ከመደበው ከአንድ ሚሊዮን ዶላር የሚበልጥ እርዳታ ጋር ያቆራኘው የሰብአዊ መብት ከበሬታ ቅድመ ሁኔታ ጥንካሬ የለውም የሚል ስጋት ቀስቅሷል። የአውሮፓ ፓርላማ የሰብአዊ መብቶች ንዑስ ኮሚቴ ምክትል ሊቀመንበር የሆኑት ባርብራ ሎስፒለር ህብረቱ በጉዳዩ ዙሪያ ምርመራ እንዲከፍት ጠይቀዋል። የአውሮፓ ህብረት የተፈጠረውን ሁኔታ በግልጽ መቃወም፣ ብርቱ ምርመራ ማካሄድና አስፈላጊው ድምዳሜ ላይ መድረስ አለበት ብለዋል። የፓርላማው አባል የተሻለ የፍልሰት አያያዝ ቤተር ማይግሬሽን ማኔጅመንት የሚባለውን የመሳሰሉ መርሃ ግብሮች ህብረቱ በሰብአዊ መብት ረገጣ ተግባራት ተባባሪ እንዲሆን የሚያደርግ ከሆነ፣ ደግሞም ይህ እየሆነ ነው ብዬ ነው ማምነው በአስቸኳይ ማቋረጥ አለብን ሲሉ ማሳሰባቸውን ሪፖርቱ ጠቅሷል። የአውሮፓ ህብረት ከሱዳን ጋር የሚያደርገውን ትብብር ካጠናከረበት ጊዜ ወዲህ በስደተኞች ላይ የሚፈጸመው የጭካኔ አድራጎት ተባብሷል ሲሉ ለደህንነታቸው ሲሉ ስማቸው እንዲነገር ያልፈለጉ ሱዳን የሚገኙ የሰብአዊ መብት ተሟጋች መናገራቸውንም ጋርዲያን አክሏል። ካርቱም የሚኖረው አቶ ደረጀ አበራ በመታወቂያ ክፍያው ማሻቀብ ከባድ ችግር ተፈጥሮብናል ብሏል። ባለፈው ሳምንት የተፈጠረውን ጠይቄዋለሁ። አሁንም እስር ላይ ያሉና ወደ ኢትዮጵያ የተመለሱ እንዲመለሱ የተደረጉ እንዳሉ አውቃለሁ ይላል አቶ ደረጀ። ቀደም ሲል ማንኛውም የውጭ ዜጋ በእነሱ አባባል አጃኒብ በመቶ አንድ ብር የሚወጣ መታወቂያ አሊያም ደግሞ በእነሱ አባባል ቢጣቃ የሚባል በዛ ነበረ እየኖርን የነበረው ነገር ግን በየሰዓቱ ሁለት መቶ ብር ሶስት መቶ ጂኒ የሱዳን ፓውንድ ማለት ነው። እያደረጉት እስከ ዛሬ ሶስት ወር ድረስ አምስት መቶ የሱዳን ፓውንድ አስገብተውት ነበረ። ያንንም መታወቂያ የያዘው ሰው ራሱ አንድ ጊዜ ተሰብሯል። ሌላም ደግሞ አንዱ ቀማሽና ሌላ ሰው እየላከብሽ አሁን እንደውም መጨረሻ ሰዓት ላይ እስከ አምስት ሺህ ብር የምንቀጣበት ሁኔታ ነበረ። በእነሱ ፓውንድ በኢትዮጵያ ወደ አምስት ሺህ ብር ገደማ የሚሆን ኦልሞስት እንደዛ ማለት ነው። አዎ የዚህ ሀገር አምስት ሺህ ብር ኦልሞስት ስድስት ሺህ አምስት መቶ አካባቢ ይሆናል በኢትዮጵያ ብር ሲመነዘር። ይህም አልበቃ ብሎ ከአንድ ወር በፊት እያንዳንዱ ማንኛውም አጃኒብ ማለትም የውጭ ዜጋ ማለት ነው ሁለት ሺ ሰላሳ ብር እንዲከፍል ያንኑ መታወቂያ ለዓመት ሆኖ በየዓመቱ ያደሱ እንዲኖሩ በሚል አንዳንድ ወሬዎች ሲሰሙ እኛም ወደ ኤምባሲው አቀረብን፣ ወደ ኢትዮጵያ ኤምባሲ ካርቱም ወዳለው እዛም አቅርበን ነበር። ጉዳዩን ሰምተናል፣ ስለዚህ ወደሚመለከታቸው አካላት ጋር እየተነጋገርን ነው በሚል ይህንን መልስ ነው የመለሱልን። ዛሬ ሶስት ሳምንት በርከት ያለን ያሉ ሰዎች ወደ ኤምባሲው ሄዱ ለመጠየቅ፣ ምን ደረሰልን ለማለት አዎ ስለዚህ የኤምባሲው መልስ የሚሰጠን ለዛሬ ሳምንት አርብ እናሳውቃችኋለን፣ ጉዳዩን ስላልጨረስን ከሚመለከተው አገልጋ አካል ጋር እየተነጋገርን እና እልባት ላይ ያልደረስን በመሆናችን የአሁኑን አርብ በየቤታችሁ ሆናችሁ እንድታሳልፉ የረፍት ጊዜያችሁን። ይህን መልዕክት ያልደረሰውም ሰው አለ፣ በቸልተኝነት የተወውም ነው ከሚል ግምት ሰዎቻችን ወደ ኤምባሲው ሄዱ። ወደ ውስጥ አትገቡም በሚል ውጭ ላይ ቤታችሁን ማሰማት ትችላላችሁ፣ መንገድ ዳር ነው በሚል በሚያናገርችበት ሰዓት ይህ የሱዳን መሬት ነው። ስለዚህ ማስፋልት መንገድ ዘግተናል ወደ ውስጥ ገብተን እንነጋገር የሚል ከስደተኛው ይህ ጥያቄ ሲቀርብ አትገቡም በሚል በተነሳ ጸብ ነው እንግዲህ ፖሊሶች መጥተው ወደ ስልሳ አምስት ሰዎች ወደ እስር ቤት እስር ቤት ተሰጣሉ። የተጎዳም ሰው አለ። በአስለቃሽ ጋዝ ጭስ ነው እንደውም የበታተኗቸው። የተጎዳም ሰው አለ። ሆስፒታል የሚገባ ሰው እንደነበረ አውቃለሁኝ። ከነዛም መካከል ደግሞ በማግስቱ አርብ፣ ቅዳሜ የሆኑ ፍርድ ቤትም ያቀረቧቸው አሉ አንድ ሰላሳ አምስቶቹ ሰዎች ተቀጥተው ግማሹን አምስት ሺ ከዛ በኋላ ወደ አጃኒ ቢወስዷቸውና ሁለት ሺ ተጨምረው ሰባት ሰባት ሺ ዘጠኝ ሺ የሚተቀጣለ ይህንን ተቀጥተው ሰላሳ አምስቶቹን አሳፈሯቸው መንገድ ላይ ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ የሚሄደው የት እንዳሉ አናቅም ነው ያለኝ። የቅርብ ወዳጄ አንድ ወንድሙ ታስሮበት ነበርና ያለውን ኢንፎርሜሽን ስጠይቀው እስከ መንገድ ድረስ እያሳፈሩን ነው። ቀሪዎች ደግሞ ሀያ ስምንት አካባቢ ሀያ ሰባት ናቸው አካባቢ አሁንም እንደ እስር ቤት እንዳሉ ነው። ምክንያቱም እነሱ አልከፈሉም ያለ ሁኔታ ይህን ይመስላል። ለእኛም አሁን አስጊ ላይ ነው ያለ ነው። ምክንያቱም ሁለት ሺህ እንከፍላለን ወይም ከፍለንም በሰላም የምንኖርም ከሆነ ሰየው ነው። ለዚህም በቂ መልስ እንዳላገኘን ነው ምነግርሽ። እስር ላይ ስላሉትና፣ ተባረዋል የት እንደደረሱ አልታወቀም ስለተባሉት ኢትዮጵያውያን ለመጠየቅ ዛሬ ወደ ካርቱም የኢትዮጵያ ኤምበሲ ደውዬ ነበረ። የሚመለከታቸውን ባለስልጣናት ለማግኘት ለዛሬ አልተቻለም። ነገር ግን ባለፈው ሳምንት የኦሮምኛ ስርጭት ክፍል ባልደረባችን ቱጁቤ ኩሳ የኤምበሲውን የዳያስፖራ ክፍል ኃላፊ አቶ አምሳሉ ሀብቴን ጠይቃ ያገኘችውን ምላሽ እነሆ። ባለፈው አርብ የወጡ ሰዎች ሰዎች እንዳይወጡ በማስታወቂያም በተለያዩ ኢንፎርሜሽን በመገናኛ ብዙኃንም ጭምር ማለት በማህበራዊ ድረገጾችም ጭምር አስተላልፈናል። ይሄን ሰምቶ አብዛኛው ህዝብ አልመጣም። ነገር ግን የተወሰኑ ወደ አራት መቶ አምስት መቶ የሚደርሱ ሰዎች በኤምባሲው ዙሪያ ከጠዋት ጀምሮ ቀረቡ። እኛ የዜጎች መምጣታቸውን ሰምተን በዋናነት እኔ እዚያ ቦታ ላይ ነበርኩኝ ደው ስለሚመለከተኝ እነሱ መሀል ገብቼ ሁሉንም ነገር ያለውን የሄድንበትን ርቀት ቀጣይ የምንሄድበትን ዳን አንዳንድ መንግስት ኃላፊዎች በኩልም ያለውን ፖዚቲቭ ሪያክሽን አስረዳሃቸው ማለት ነው። ቀጣይ ደግሞ እኛ መሄድ የሚገባን ስቴፕ ሁሉ እንሄዳለን። አሁን ግን ሰልፉ ያልተፈቀደ ሰልፍ ስለሆነ ሁላችሁም ወደ ቤታችሁ ሂዱ፣ ካላትም ጋር ከሱዳን ሴኩሪቲም ጋር እንዳያጋጫችሁ ይሄ ነው ያለው ነገር። እኛ ስራውን እንቀጥላለን። የእናንተ ጥያቄ የእኛ ጥያቄ ነው የምለውን ቢያንስ ለሶስት ሰዓታት ለማስረዳት ሙከራ ነው የተደረገው። ይሄን እምቢ በማለት ነው እንግዲህ የተወሰኑት ከዛ የሰሙት የተቀነሰ ደ የተወሰኑ ቁጥራቸው ዝቅ ያሉ አንሄድም በሚል በኋላ ላይ ከፖሊስ ጋር የተወሰነ ድንጋይ የመወርወር ነገር እንትን አድርገው ነበረ። ዘን ፋይናሊ ፖሊስ ብዙ ነው የታገሰው ያንም እያዩን ስለሆነ በቦታውኛ ስለነበርን የሆነ ሆኖ ግን መጨረሻ ላይ ፖሊስ ላይ መወርወር ስለተጀመረ ኃይል ጨምረው አድማ ብትና ስራት ተሰርቷል ማለት ነው። አቶ አምሳሉን የኤምባሲውን የዳያስፖራ ክፍል ኃላፊ እናመሰግናለን። የአውሮፓ ፓርላማዋ አባል በሱዳን የስደተኞች አያያዝ ጉዳይ ያሰሙትን ስጋት በተመለከተ በቀጣይ ዝግጅት እንመለስበታለን። ቆንጅት ታየን ለዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሳምንታዊው ቅንብር ዲሞክራሲ በተግባር አዲሱ የሶማሊያ ፕሬዝዳንት ሙሐመድ አብዱላሂ ፎርማጆና መንግስታቸው ከህዝብ ከፍተኛ ደረጃ የሚጠበቁባቸውን ተግባራት ለማሟላት የአካባቢውን ሀያል መንግስታት ወይም ሀያላን አመኔታ ማግኘት ይኖርባቸዋል ሲሉ ተንታኞች ያስጠነቅቃሉ። ሙሐመድ አብዱላሂ ፎርማጆ ሶማሊያዊ አሜሪካዊ ሲሆኑ ከአንድ ወር ግድም በፊት ለሥልጣን የበቁት በተካሄደው ምርጫ የተኳቸውን ሐሰን ሼክ ሙሐመድን የቀድሞውን ፕሬዚዳንት ሼክ ሸሪፍ አህመድን፣ እና ሌሎች 20 የሚጠጉ እጩዎችን አሸንፈው ነው። ፉርማጆ በሚል ቅጽል ስም የሚታወቁት አዲሱ ፕሬዚዳንት ከፍተኛ የህዝብ ድጋፍ በማግኘት የተመረጡ ሲሆን በደጋፊዎቻቸው ዘንድ ሀገር ወዳድና ከሙስና የሚራቁ ተደርገው ይታያሉ ይላል። ሙሐመድ አብዱላሂ ፎርማጆ ገና ስልጣን በያዙት ጥቂት ሳምንታት ውስጥ ግን ከጎረቤት ሀገሮች በተለይም ከኢትዮጵያ ጋር የሚኖራቸውን ግንኙነት ምን አይነት ገጽታ ሊኖሩ ይችላል የሚለው ጥያቄ ያሳደረው ስጋት እያደገ መጥቷል። የሶማሊያ አገልግሎት ባልደረባ መሐመድ ኦላድ ሐሰን ያጠናቀረውን ዘገባ ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር እንዲህ አሰናርቶታል። ሞሐመድ አብዱላሂ ፋርማጆ ፕሬዝደንት ተብለው ቃለ መሐላ በፈጸሙበት ወቅት ባደረጉት ንግግር ያስተላለፉት መልእክት በቀጥታ ለኢትዮጵያ እንደሆነ ነው ብዙዎች የተረጎሙት። ወሓና ደላልካ አን ደርስ ከናሃይ አን ሲንዶና እሕትራም መንግስቴ ሌላውን ያከብራል፣ በጎረቤት አገሮች የውስጥ ጉዳይም ጣልቃ አይገባም፣ እኛም ከእነርሱ በተመሳሳይ ከበሬታ እንጠብቃለን። ነበር ያሉት አዲሱ የሶማሊያ ፕሬዝደንት። ተንታኞች እንደሚሉት ባለፈው የሶማሊያ ምርጫ የኢትዮጵያ ፍላጎት የቀድሞ ፕሬዚዳንት ሐሰን ሼህ ሞሐመድ እንደገና እንዲመረጡ ነበር። ሌላው ደግሞ ፋርማጆ ከተመረጡ በኋላ ለመጀመሪያ ጊዜ የጎበኙት ሳውዲ አረቢያን መሆኑና የሌሎች ተቃራኒ ስትራቴጂያዊ ፍላጎቶች በሙሉ የሚያመለክቱት በአዲሶቹ የሶማሊያ መሪዎችና በኢትዮጵያ መካከል ያለው ግንኙነት እየተሰነጠቀ መሆኑን እንደሆነ ተንታኞች ያስረዳሉ። ዛካሪያ ዩሱፍ በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ ሶማሊያዊ የፖለቲካ ተንታኝ ናቸው። ሁለቱ አገሮች ማለት ሶማሊያና ኢትዮጵያ በተሻለ ግንኙነታቸው መቀጠል ያስፈልጋቸዋል ይላሉ። በአሁኑ ወቅት በሶማሌና በኢትዮጵያ መካከል ያለው ግንኙነት መሻሻል አለበት። ኢትዮጵያ ፕሮግራሞቿ እንዲቀጥሉ ከነበራ ፍላጎት አንጻር ሀሰን ሼክ መሐመድን ደግፋለች። አሁን ግን ፈርማጆና ኢትዮጵያ አዲስ የመተማመንና የሁለቱን አገሮች ብሔራዊ ፍላጎቶች የሚያስጠብቁ ግንኙነቶችን መፍጠር አለባቸው። ሙርሳል ሳኔ ሞቃዲሾ የሚገኘው የፖሊሲ ጥናቶች ቅርስ ተቋም ምክትል ዳይሬክተር ናቸው። በምርጫ ዘመቻ ወቅት የነበሩ ፖሊሲዎች የኢትዮጵያና ሶማሊያን ግንኙነቶች ይጎዳሉ ብዬ አላምንም ብለዋል። በምርጫው ወቅት የነበሩ ሁኔታዎች ከድኅረ ምርጫው የተለዩ ይሆናሉ። ሶማሊያ አሁን ፕሬዚዳንትና ጠቅላይ ሚኒስትር አላት። ሁለቱ አገሮች ደግሞ ተጉራባች በመሆናቸው የጋራ መከባበር ይኖራቸዋል። አገሮች ቋሚ ፍላጎቶች አሏቸው። የሕዝብ አመለካከትና መሪዎች ሊቀየሩ ይችላሉ አብይ የሆኑ ብሔራዊ ጥቅሞቻቸው ግን አይቀየሩም። ስለዚህ በምርጫው ዘመቻ ወቅት የተነሱ ጉዳዮች የሁለቱን አገሮች ግንኙነቶች አይጎዱም የሚል ተስፋ አለኝ። አዲሱ የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ስልጣን ከያዙ በኋላ ለመጀመሪያ ጊዜ የጎበኙት የባዕድ ሀገር ሳኡዲ አረቢያን ነው። አንዳንድ የፖለቲካ ትንታኞች ይህን የፕሬዚደንቱን እርምጃ ያዩት እንዳልተለመደና የሶማሊያ ሽርክና ከአካባቢው ሀገሮች ወጥቶ ወደ አረቦች እንደተዛወረ አድርገው ነው። የሶማሊያ መሪዎች ከዚህ ቀደም የሚታወቁት የመጀመሪያ የውጭ ሀገሮች ጉብኝታቸውን በአብዛኛው ወደ ኢትዮጵያ እንደሚያደርጉ ነበር። የቀድሞው የሶማሊያ ፕሬዚዳንት አብዱል ቃሲም ሳላድ ሐሰን እንደ አውሮፓን ዘመን አቆጣጠር በ2001 ዓ ም ላይ የመጀመሪያ ጉብኝታቸውን በሳውዲ አረቢያ ባደረጉበት ወቅት ከኢትዮጵያ ጋር የነበራቸው ግንኙነት ማብቃቱ ይታወሳል ይላሉ ተንታኞች። በዚያ ምክንያትም ኢትዮጵያ የአብዲቃሲምን መንግሥት ተቃውማ የጦር አበጋዞችን መደገፍ ያዘች ሲሉም ያብራራሉ ዛካሪያ ዩሱፍ። የሶማሊያ መንግሥት እንደሚለው ግን የአሁኑ ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ ሳውዲን የጎበኙት ከንጉሡ ከሳልማን ኦፊሴላዊ ግብዣ ቀርቦላቸው ነው። አሁንም ግን ከጉብኝታቸው ጀርባ ያለው ጉዳይ ግልጽ አይደለም። የተካሄደው ግን በተከሰተው ከባድ ድርቅ ሳቢያ ብዙ ሚሊዮን የአካባቢው ሕዝቦች ለሞት በተጋለጡበት ወቅት ነው። ለሶማሊያ መንግሥት የልኡካን ቡድን ቅርበት ያላቸው ማንነታቸው ያልተገለጸ አንዳንድ ምንጮች ለቪኦኤ ሲናገሩ በጉብኝቱ ወቅት ውይይት ከተደረጉባቸው የጸጥታ ጉዳዮች መካከል የተባበረው የአረብ ራቢጣ በርበራ ውስጥ ወታደራዊ ጦር ሰፈር የመገንባት ዕቅድ ይገኝበታል ብለዋል አብዱኒር ሼህ ሞሐመድ በ2011 2012 የሶማሊያ የትምህርት ሚኒስትር ነበሩ። ለአንድ ጊዜ የተደረገ ጉብኝት የፖሊሲ ለውጥ አያስከትልም ይላሉ። አዲሱ የሶማሊያ ፕሬዚደንት ፋርማጆም በሳውዲ ጉብኝታቸው ምክንያት ጀርባቸውን ለጎረቤቶቻቸው ሰጥተው ከአረብ አገሮች ጋር አዲስ ሽርክና የመፍጠር ፍላጎት አይኖራቸውም ሲሉ ያስረዳሉ። ሳውዲ አረቢያ በአካባቢው ሀገሮች ላይ ፍላጎት እንዳላት እርግጠኛ ነኝ። የተባበረው የአረብ ራቢጣም እንዲሁ። በዚህ ጉብኝት የተካሄዱ ውይይቶች አዲሱ መንግስት ተሟልቶ ከተመሰረተ በኋላ ይቀጥላሉ። ስለዚህ አንዴ በተደረገ ጉብኝት በሶማሊያና ሳውዲ አረቢያ መካከል ሊፈጠር የሚችለውን ግንኙነት ያጎላል ብዬ አላስብም። ባለፈው ወር ሞቃዲሾ በተካሄደው በአዲሱ የሶማሊያ ፕሬዚደንት የምርቃ ስነ ስርዓት ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የኬንያው ፕሬዚደንት ኡሁሩ ኬንያታና የጅቡቲው መሪ ኢስማኤል ኦማር ጌሌ የተገኙ ሲሆን ሁሉም ከፋርማጆ መንግሥት ጋር ተባብረው እንደሚሰሩ ቃል ገብተዋል። በዚሁ ወቅት ታዲያ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያደረጉት ንግግር እንደ ሌሎቹ መሪዎች ሳይሆን አጭር፣ ጥንቃቄ የተመላበትና ከሰላሳ ዘጠኙ አብዛኞቹ አዳዲስና ወጣት ከሆኑት የፓርላማ አባላት የተደረገለት አቀባበል ዝቅተኛ ነበር። ከመቀመጫቸው ተነስተው ለጠቅላይ ሚኒስትር ኃይለ ማርያም በጭብጨባ ድጋፋቸውን የሰጡት የፓርላማ አባላት በቁጥር አነስተኛ ናቸው። ስትራቴጂያዊ ፍላጎቶችን በተመለከተ በዚህ በያዝነው የካቲት ወር መግቢያ ላይ የራስ ገዙ የሶማሌላንድ ሪፑብሊክ ፓርላማ አባላት የተባበረው አረብ ራቢጣ በበርበራ የወደብ ከተማ ወታደራዊ ጦር ሰፈር ለማቋቋም ያቀረበውን ዕቅድ በስምምነት አጽድቀዋል። ይህን ስምምነት አስመልክቶ ግን ከተሰናበቱትም ሆነ አሁን አዲስ ከተመረጡት የሶማሊያ ፕሬዚደንት የተሰጠ ምንም አስተያየት የለም። ብዙ ሶማሌዎች ግን የሀገሪቱን ብሔራዊ ጥቅሞች በመጻረር ከሶማሊያ መንግሥት በሚስጥር የተሰጠ ፍቃድ ነው ሲሉ ይጠረጥራሉ። ታዛቢዎች እንደሚሉት ያ ስምምነት ኢትዮጵያን ጨምሮ በአፍሪካ ቀንድ ባሉ የሶማሊያ ጎረቤቶች ዘንድ አነጋጋሪ ሆኗል። በተለይ ኢትዮጵያ የተባበረው የአረብ ራቢጣ በየመን አማጽያን ላይ ወታደራዊ ዘመቻ ለማካሄድ የሚያግዝ በኤርትራ የአሰብ ወደብ ላይ ባቋቋመች ወታደራዊ ጦር ሰፈር ደስተኛ አይደለችም። የሶማሊያ ቅርብ ወዳጅ ጅቡቲም ከአረብ ራቢጣ ጋር ጥሩ ግንኙነት ባይኖራትም የዩናይትድ ስቴትስን ጨምሮ የበርካታ ባዕዳን ሀገሮች ጦር ሰፈሮችን ታስተናግዳለች። አንድ ማንነታቸው እንዳይገለጽ የጠየቁ የሶማሊያ መንግሥት ባለሥልጣን ለቪኦኤ ሲናገሩ ጅቡቲ የአረብ ራቢጣ በሶማሌላንድ ወታደራዊ ጦር ሰፈር ለማቋቋም ያለውን እቅድ አስመልክታ ስጋቷን ከሶማሊያ መንግሥት ባለሥልጣናት ጋር ተወያይታለች ብለዋል። የአይሲጂው ማለትም የዓለም አቀፉ ቀውስ አስወጋጅ ቡድን ባልደረባ ዛካርያ ዩሱፍ ይህን መሰሉ ስትራቴጂያዊ ፍላጎት ሶማሊያን የእጅ አዙር ጦርነት የሚካሄድባት ምድር ሊያደርጋት ይችላል ይላሉ። በአንድ ወገን በሳውዲ የሚመራው የአረቦች ጥምረት በሌላው ወገን የአፍቃሪ ኢራን ሁቲ አማጽያን እንዲሁም ለረጅም ጊዜ ሲንተከተክ የቆየው በአባይ ወንዝ አጠቃቀም ምክንያት በግብጽና በኢትዮጵያ መካከል ያለው አለመግባባት ሁሉንም ወደ ሶማሊያ ሊስብ ይችላል የሚል ግምት አለ ይላሉ ዛካሪያ ዩሱፍ። ኢትዮጵያ በቀጥታ ከአረብ ራቢጣ የሚመጣ ስጋት አይደለም የሚሰማት፣ የሚያስፈራት ግብጽ ከአረቦች ጋር ጥሩ ግንኙነት ስላላት፣ በተለይ የተባበረው የአረብ ራቢጣ በግብጽና ኢትዮጵያ መካከል ወታደራዊ ግጭት ቢፈጠር የበርበራን ጦር ሰፈር ልትጠቀም ትችላለች የሚለው ነው። በሌላ በኩል ግን አሸባሪውን የአልሻባብ ቡድን በመዋጋት ረገድ ኢትዮጵያ ቁልፍ ሚና እንደምትጫወት ይታወቃል። አልሻባብ ምንም እንኳ ወታደራዊ ሽንፈት ቢገጥመውም አሁንም ሞቃዲሾ ከተማ ውስጥ በሆቴሎች ላይ ጥቃት ማድረሱንና ኢላማ በተደረጉ የመንግሥቱ ደጋፊዎች ላይ ግድያ መፈጸሙን ቀጥሏል። ፋርማጆ ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ባደረጉት ንግግርም ለአስርት ዓመታት የጐሳ ትርምስና ሙስሊም ነውጠኝነት የደቆሳትን አሁን ደግሞ ድርቅ ዜጎቿን ለመፍጀት ባጠላበት ሁኔታ ላይ የምትገኘውን ሀገር ለማዳን በጀመሩት ጥረት እንዲያግዝ ሕዝቡን ተማጽነዋል። መንግሥታቸው አልሻባብን በመጨረሻው እንደሚያሸንፍ ግን ቃል ገብተዋል። የፖለቲካ ተንታኞች ግን አልሻባብን ለማሸነፍ ከተፈለገ በአሁኑ ወቅት ኢትዮጵያን መነካካቱና በጥላቻ ዐይን መመልከቱ እስትራቴጂያዊ አማራጭ አይሆንም ይላሉ። ምክንያቱም ኢትዮጵያ ወታደሮቿን በቋፍ ላይ ከሚገኙ ድንበሮች ላይ ካነሳች ነውጠኞች ተመልሰው ወደ ቀድሞ ስፍራቸው ሊገቡ ይችላሉና ሲሉም ያስጠነቅቃሉ። ኢትዮጵያ በአሚሶም ስር በርካታ ባታሊዮን ጦር አሰልፋለች። በተጨማሪም ከመንግሥቱ ጋር ባላት የጸጥታ ጥበቃ ስምምነት መሠረት ደቡብና ማዕከላዊ ሶማሊያ ውስጥ የሚንቀሳቀሱ ብዙ ሺህ ወታደሮች አሏት። ስለዚህ አልሻባብ አዲስ የማጥቃት ዘመቻ በመንግሥቱ ላይ ቢከፍት በተለይ በገጠሩ አካባቢ ፈጥኖ መከላከል የሚችለው የኢትዮጵያ ጦር ነው። ኢትዮጵያ በሌላ በኩል ጎሳን መሠረት አድርገው የፌዴራሉ መንግሥት አባል በመሆን ራሳቸውን ፕሬዚደንት እያሉ የሚጠሩ አስተዳዳሪዎችን ካስተባበረች በማዕከላዊው መንግሥት ላይ ሊነሱ ይችላሉ። አልሻባብ መንግሥቱን ከመጣል ለመከላከል ከ20 ሺህ በላይ የአፍሪካ ኅብረት ወታደሮች ከ2007 ዓ ም ጀምሮ ሶማሊያ ውስጥ ይገኛሉ። ጦሩ የሚመራው በአፍሪካ ኅብረት ይሁን እንጂ ታዲያ የተባበሩት መንግሥታት ድርጅት ሥልጣን ተሰጥቶታል። አድማጮች አሁን የፕሮግራም ማሳሰብ ያለን በኢትዮጵያ ገዢ ፓርቲ ኢህአደግና ሀያ አንድ ተቃዋሚ ፓርቲዎች በአገሪቱ ሰላም ለማውረድ ድርድር ሊቀመጡ ተስማምተዋል። በኢትዮጵያ በፖለቲካ ተቃዋሚዎች መካከል ሰላምና መቻቻል እንዲኖር የሕዝቡ ችግር እንዲፈቱና ተሰሚነት ኖሮት በሰላም ዴሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታመናል። የጥያቄዎቻችን መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል በሚለውና ሌሎች ከእናንተ የሚቀርቡ ጥያቄዎች የአረና ትግራይ ፓርቲ ከፍተኛ አመራር አባል አቶ ገብሩ አስራት እንዲሁም ለረጅም ዓመታት በኢትዮጵያ በእስር ከቆዩ በኋላ የተፈቱና ቀድሞ የሜይሶን አባል የነበሩ አቶ አበራ የማን አብ ለጥያቄዎቻችሁ መልስ ሰጣሉ። ጥያቄዎቻችሁን በ202205 9942 የውስጥ መስመር 14 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ላኩልን። አለያም የስልክ ቁጥራችሁን በሆን አት ቪኦኤ ኒውስ ዳት ካም ኢሜይላችን ላኩልንና መልሰን እንደውላለን። ከአድማጮች አሁን ትንታኔ የዩናይትድ ስቴትስ መግቢያ ቪዛ ከእንግዲህ ሊሰጥ የሚገባው ሊያገኙት ለሚገባቸው ሰዎች ብቻ መሆን እንደሚኖርበት ፕሬዚዳንት ዶናልድ ትራምፕ ትናንት ማምሻው ላይ ተናግረዋል። በተጨማሪም ፕሬዚዳንቱ የአሜሪካ ጥቅድ መፈክራቸውን ለተወካዮች ምክር ቤት ጥምር ስብሰባ ባደረጉት የመጀመሪያ ንግግራቸው ላይ በድጋሚ በአጽንኦት አንስተውታል። ስፋት ያላቸው የሀገሪቱንና ዓለም አቀፍ ጉዳዮችን የዳሰሱበትን ከአንድ ሰዓት በላይ በዘለቀዊ ፕሬዚዳንት ትራምፕ ንግግር ላይ የፖለቲካ ሳይንስ እና የምጣኔ ሀብት ምሁራን ለአሜሪካ ድምፅ ትንታኔዎችን አቅርበዋል። ተንታኞቹ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ፣ በኢሊኖይ ዊሊያም ሀርፐር ኮሌጅ የምጣኔ ሀብት ጥናት ፕሮፌሰርና የዲፓርትመንቱ ሊቀመንበር ዶክተር ጌታቸው በጋሻው፣ እንዲሁም በቴክሳሱ ኮሊንስ ኮሌጅ የምጣኔ ሀብት ጥናት ፕሮፌሰር ዶክተር መሐመድ አባጀበል ጣይሮ ናቸው። ሰለሞን አበተ ነው ሶስቱንም ያነጋገራቸው። እንዴት አገኛችሁት ይህንን የፕሬዚደንት ዶናልድ ትራምፕ ንግግር? ከፕሮፌሰር መሐመድ ሊጀምር። መሐመድ አባ ጀበል ከኮሊንስ ኮሌጅ፣ አመሰግናለሁ። ፕሬዚደንት ትራምፕ ከበፊቱ ትንሽ ለየት ብለዋል። ዛሬ የእሳቸው አቀራረብ፣ አነጋገር በጣም የተለየ ነው፣ በፊት ከምናውቀው። እስካሁን አንድ ስድስት ሳምንት መሰለኝ ፕሬዚደንት ከሆኑ እና የእሳቸው ዋይት ሀውስ እስካሁን የምናውቀው በሽኩቻ በእሳቸው እና በሚዲያ መካከል ያለው ግንኙነት ደግሞ በጣም ጥራኔ የበዛበት ጦርነት ነው። ከዲሞክራቶችም ጋር ጦርነት ነው እና ይሄን ንግግር እኔ እንደሚመስለኝ የፈለጉት እንደገና ለመጀመር ፈልገው ይመስለኛል። ለምረጡኝ ስትወዳደር እና ከተመረጥክ በኋላ ደግሞ መንግስት ሆኖ ማገልገል በጣም የተለያዩ ነገር መሆናቸውን አሁን የተረዱ ይመስለኛል። እና የሚፈልጉትን ነገር ብቻቸውን ማድረግ እንደማይችሉ የገባቸው ይመስለኛል። እና ወደፊት መራመድ የሚችሉት አንደኛ የሀገር አትሊስት የማጆሪቲ ህዝብ ድጋፍ ያስፈልጋል። ሁለተኛ ደግሞ ከዲሞክራቶች ጋርም መስራት ያስፈልጋቸዋል። እና ዛሬ ራሳቸውን የረዱ ይመስለኛል። አቀራረባቸው ጥሩ ነው። ስፔሲፊክስ ይጎለዋል። እስካሁን ያሉት ነገር ለምሳሌ ስለ ኦባማ ኬር አውርተዋል፣ ምንም አይነት ስፔሲፊክ አልሰጡ። ፕሮፌሰር መሐመድ ወደ እነዚህ አይነት ዝርዝር ጉዳዮች እንገባለን በሚቀጥለው የንግግራችን ዙር። አሁን እንድትገመግሙልኝ የፈለግኩት በአጠቃላይ የዛሬ ንግግራቸውን መንፈስ አቀራረባቸውን ቀደም ሲል ከጠበቃችሁት ጋር ምን እንደሚመስል። እኔ እንደሚመስለኝ ሰለሞን፣ ፕሬዚደንት ትረምፕ ማድረግ የፈለጉት ምንድን ነው? የአሜሪካን ምርጫ እንደምታውቀው በየሁለት አመቱ አለ፣ ሀውስ ኦፍ ሬፕሬዘንቴቲቭስ እና በጣም ወደ አንድ ጎን የሚያመዝን መንግስት የአሜሪካን ህዝብ ብዙ ጊዜ አይወደውም እና ብዙ ሪፐብሊካኖች በጣም ተጨንቀዋል። ያ አሁን አሸንፈዋል ግን የዛሬ ሁለት አመት ደግሞ ምርጫ ሲመጣ እንዴት ነው የምንሆኑ? እንደዚህ ህዝብን በሙሉ ከሚዲያ ጋር ጦርነት፣ ከዲሞክራቶች ጋር ጦርነት እሳቸውን አንድ ነገር ያለ ሰው በሙሉ በትዊተር ይለቁበታል ፕሬዚደንት ትራምፕ እና ይሄንን ባላንስ ማድረግ ነው የፈለጉት። እኔ እንደሚመስለኝ ቤዛቸውን ማስኮረፍ አልፈለጉም። እኔ ከንግግራቸው የገባኝ ለደጋፊዎቻቸው የሚመጥን ነገር እየሰጡ ለዲሞክራቶችም ደግሞ አቀራረባቸውን እያሳምሩ ይመስለኛል። እና በዛ በኩል ንግግራቸው ሰክሰስፉል ይመስለኛል። እሺ ወደ ፕሮፌሰር ብሩክ ደግሞ ዞር ልበል። እንዴት አገኙት ንግግሩ? አመሰግናለሁ አቶ ሰለሞን። ንግግሩ እንደው በአጠቃላይ ዝርዝር ነጥቦች አሉ፣ መነጋገር እንችላለን። እንዳልከው በሁለተኛ ዞር ስለምንመጣ በጥልቀት አልገባም። ሆኖም ግን አሁን በአጠቃላይ በተመለከተ በአግርሞት ነው ያገኘሁት። ምክንያቱም ለመጀመሪያ ጊዜ ልልበልህ፣ በተለይ በእንዲህ አይነት መድረክ ላይ ቀርበው ከቀረበላቸው ንግግር ሳይወጡ ቃል በቃል እያነበቡ የተለመደውን አንቺ አግራንቻ የተለመደውን ደግሞ ተጨማሪ ኮሜንቶች ሳያደርጉ ሰው ሳይነካኩ፣ ወይ ድርጅት ሳይነካኩ አሽሙር ወይም ጠለፋ በውስጥ የሆነ ንግግር ያልታጀበት ይህ እንደላቆርት ሲያረሳቸው እኔ ትልቅ ነኝ እኔ ትልቅ ነኝ የሚለው ትኑ እንደ ጫው ይገባል በየንግግራቸው እና በሚያደርጉት ኮሜንት በዛ አልታጀበት። ይሄ ንግግራቸው ወይ አንድ ስቴትስማን ደረጃ በስለው እየወጡ ነው ወይ ሁለት ዛሬ ተመክረው ምለው ተገዝተው አማካሮቻቸው እሺ ብለው እሳቸውም አምነው ከዛች ውጭ እንዳይናገሩ ተስማምተው እሳቸው ለልባቸው ከልቦናቸው ጋር ተስማምተው ቀርበው ያደረጉት አቀራረብ ስለሆነ ውጤታማ ለተወሰነ መልኩ በተለይ ለቤዛቸው ለሚደግፋቸው ያደርጋል። ከዛ ውጪ ለተቃዋሚ ፓርቲና ለመላው አሜሪካ ሕዝብ በተመለከተ ኮንፊሊያተሪ ንግግር ነው ያደረጉት። አንድ ሕዝብ ነን፣ አንድ ሀገር ነን፣ የእግዚአብሔር ልጆች ናያድላችንም በአሜሪካ አምነን አሜሪካን አስቀድመን ወደ ቀድሞ ዝኗ በሚገባ ከፍ ባለ ደረጃ እናውጣታለን በሚል የታጀበ ንግግር ነው። በአጠቃላይ ለመጀመሪያ ወይን ማለት የምፈልገው ሰለሞን አመሰግናለሁኝ። ፕሮፌሰር ብሩክ ፕሮፌሰር ጌታቸው በጋሻው እርሶስ ምን ያስባሉ? እሺ አመሰግናለሁ። ከሁለቱ ባልደረቦቼ ጋር እስማማለው በፕሬዚደንቱ የዛሬ አቀራረብ። እኔም ከገመትኩኝ በላይ ጨዋነት፣ አደብ ገዝተው በዋና የንግግር ነጥቦች ላይ አተኩሮ ነው የመጡት። እና አንድ ትልቅ ግብ ነበራቸው ብዬ ነው ማምነው። ያ ግባቸው እንደ ፕሬዚደንት እንደሚከበር ፕሬዚደንት፣ እምነት እንደሚያሳድር ጠንካራ ፕሬዚደንት ታይተው የህዝብን ድጋፍ ጨምረው ለመምራት የሚያመቻቸውን ሁኔታ ለማረጋገጥ ነው የመጡት ነው የምለው። ይህንንም ያደረጉት በሁለት መንገድ በመሄድ ነው። አንደኛ የኢኮኖሚክ ናሽናሊዝም፣ የምጣኔ ሀብት ብሔረተኝነት፣ የምጣኔ ሀብት ብሔረተኝነት በለው ያንን በማሳየት የአሜሪካ ኢኮኖሚ ለአሜሪካ እና እንዴት አድርጎ ሰፊ የስራ እድሎች የሚፈጠሩባቸውን የኢኮኖሚ የምጣኔ ሀብት ዘርፎችን ያሳዩበት እና ገንዘብ የሚያፈሱበት ያ እንዴ ስራን ሊፈጥር እንደሚችል እና ኢኮኖሚውን ለማንቀሳቀስ እንደሚችል ጥሩ አድርገው አሳይተዋል። አድማጮች፣ የምሁራኑ ትንታኔ ያለበቃም በመጪ ቀናት በሌሎች ዝግጅቶች ይቀርባሉ። ሙሉን ትንታኔ ለማዳመጥ ለምትፈልጉ ወደ ዌብሳይታችን እና ወደ ፌስቡክ ገጻችን ብትሄዱ ታገኙናላቸው። አሁን የዜና ማጠቃለያ እናነባለን። አሌፖ የተባለችውን ከተማ ለመቆጣጠር በሚያደርጉት ውጊያ ተጻራሪ ወገኖቹ የጦርነት ወንጀል ፈጽመዋል ሲል አዲስ የተባበሩት መንግስታት ድርጅት ዘገባ ጠቁሟል። ሶሪያ ላይ በሚካሄደው የስድስት ዓመታት ውጊያ መንግስት የሚፈጽመው የአየር ድብደባ፣ በሰብአዊ ረድኤት ካሚዮን ላይ የሚከፍተው ጥቃትና የረድኤት ስራዎችን ማስቆም ከጦርነት ወንጀሎቹ መካከል እንደሆኑ ዘገባው ገልጿል። በተቃዋሚዎች ምክንያት በጥቃቶች ምክንያት አስራ አራት ረድኤት ሰራተኞች መገደላቸው ዘገባው ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳብ ፕሮግራም እዚ ላይ አበቃ። ያስተናገድናችሁ አሉላ ከበደና ባህሪያችን ንጉሶ ታምሬና ከተተኪው የስርጭት መሐንዲስ ከዋና አዘጋጅ ትዝታ ብላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ይቀጥላለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ